በቤንሻንጉል ጉምዝ ክልል የሴዳል ወረዳ ባልታወቁ ታጣቂዎች ቁጥጥር ስር መዋሉንና የዞንና የወረዳው የመንግስት አመራር አባላት መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የክልሉ ጸጥታ ሰላም ግንባታ ቢሮ በበኩሉ የሴዳል ወረዳም ሆነ ከተማዋ በታጣቂዎች ቁጥጥር ስር መዋሏን አስተባበለ። ጥፋቱን ያደረሰው የጉምዝ ህዝብ ዴሞክራሲያዊ ንቅናቄ በሚል ስያሜ የሚንቀሳቀሰው ሽፍታ ነው ሲሉ የጸጥታ ቢሮ ኃላፊ ተናገሩ። መለስካቸው አመሀ ዝርዝራለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባሰራጨው አጭር የጽሁፍ መግለጫ በቤንሻንጉል ጉምዝ ክልል በካማሺ ዞን የሚገኘውና ከአምስት ሺህ የማያንስ ህዝብ እንደሚኖርበት የገለጸው ወረዳ ሙሉ ለሙሉ በሚባል ደረጃ በታጣቂ ኃይሎች ቁጥጥር ስር መዋሉን አስታውቋል ታጣቂ ቡድን በሰው ሕይወትና በንብረት ላይ ጉዳት እንዳደረሰም ይዘረዝራል። የታጣቂ ቡድን ማንነት የቡድኑ ዓላማ ምን እንደሆነና በሰው ሕይወትና በንብረት ላይ የደረሰውን ጉዳት ለጊዜው በዝርዝር እስካሁን ኮሚሽኑ ያልደረሰበት መሆኑን እንዲሁም ይህም ከመንግሥት አካላት ጋር በመተጋገዝ እያጣራ እንደሚገኝ ለቪኦኤ የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍተኛ አማካሪና ቃል አቀባይ አቶ አሮን ማአሾ ባላቸው መረጃ መሰረት የወረዳውን አጠቃላይ ሁኔታ ገልጸዋል። ከሚያዝያ አስራ አንድ ቀን ጀምሮ ነው በስር መዋሏን የደረሰን መረጃዎች ያመለክታሉ። ከዚህ በተጨማሪ የደረሱን መረጃዎች የሚያመለክቱት በርካታ ነዋሪዎች የወረዳው አስተዳደር እና እንደዚሁም ፖሊስ ከአካባቢው ሸሽቶ እንደሄዱም መረዳት ችለናል። ከዚህም በተጨማሪ ያንን መረጃ የሚያመለክተው ምንድን ነው? ታጣቂ ቡድኑም የመንግስት እና የግለሰብ ንብረቶችን ማቃጠሉን እንደዚሁም ነዋሪዎች ና የወረዳና የዞን አመራሮች እንደዚሁም የመንግስት ሰራተኞች መገደላቸውንም ማረጋገጥ ችለናል። እንደዚሁም ደግሞ በተጨማሪ የአካባቢው ነዋሪዎችም እንደነገሩን በአቅራቢያ ያለው የጸጥታ ኃይል ከአቅሙ በላይ እንደሆነበትና እንደዚሁ መድረስ ያለበትም እስካሁን እንዳልደረሰ ነው። የቤንሻንጉል ጉሙዝ ክልል ጸጥታና ሰላም ግንባታ ቢሮ ኃላፊን አቶ አብዮት አልቦሮን በዚሁ ጉዳይ ላይ ቪኦኤ አናግሯቸዋል። አቶ አብዮት የሰዳለ ወረዳ እንዲሁም ከተማው በታጣቂዎች ቁጥጥር ስር መዋሉን ያስተባብላሉ። አንደኛ አንድ ጠሩ የሚባለው መንግስት ህግ ማስከበር ሳይችል ሲቀርና ድርጊቱን ከአቅም በላይ በሆነ መልኩ ሌላ የጠላት ኃይል አንድ ሀገር ሲወር ነው፣ አካባቢ ሲወር። ስለዚህ ጠት ኃይልም የሀገር መከላከያ በቦታው ደርሶ ኦፕሬሽን እየሰራ ባለበት ሁኔታ ውስጥ ነው አሁን ያለ ነው። ስለዚህ ሰበሰላም ኃይል ወደ ከተማ ገብቷል? አዎ ገብቷል። ወደ ከተማ ገብቶ ጥቃት ፈጽሟል፣ ዜጎች ላይ ንብረት ላይ ጥቃት ፈጽሟል። ሰብአዊ የደረሰው ጉዳት ገና ኦፕሬሽኑ ሲጠናቀቅና አካባቢው ክሊል ሲሆን የሚታወቅ ነው። ይህ ባለበት ሁኔታ ግን በአሁኑ ሰዓት ሙሉ በሙሉ ከተማዋን ወይንም ወረዳዋን የጸረ ሰላም ኃይል ተቆጣጥሮታል የሚለው መግለጫ ትክክል አይደለም። የቢሮ ኃላፊው በሰው ሕይወት ላይ የደረሰ ጉዳት እንዳለ አላስተባበሉም። ይሁንና በዞን ወይንም በወረዳ ደረጃ ባሉ አመራሮች ላይ ተፈጽሟል ስለተባለው የግድያ ወይንም የእገታ እርምጃ መረጃ እንደሌላቸው አስረድተው ያለውን ሁኔታ አብራርተዋል። ላይ ጥቃት ተፈጽሟል። ውጊያ ላይ ግጭት ላይ በነበሩበት የተወሰኑ የጸጥታ ሀይሎቻችን ላይ ጉዳት እንደደረሰ ይታወቃል። የጠላት ሀይል ላይም ጉዳት ደርሷል። የተመታ የተደመሰተ የጠላት ሀይል ማለት የጸጥታ ሀይሎቻችን ላይም ጉዳት እንደደረሰ መረጃዎች አሉ። በአጠቃላይ ግን በንጹሀን ላይ የደረሰ በነዋሪስ ላይ የደረሰ በሌላው አመራር ላይ የደረሰ እና በጸጥታ ሀይል ላይ ምን ያክል መጠን ጉዳት እንደደረሰ ሞትም እንዳለ ለማወቅ ግን ተጨማሪ ሀይል አስገብተን አሁን የኦፕሬሽን ስራ ላይ ነው ያለው። የሀገር መከላከያ ጭምር ሀይል ተጨምሮ ኃይልም ከሌላ አካባቢ ወደ ቦታው ተንቀሳቅሶ የጸጥታውን ስራ የማስከበር ስራ እየተሰራ ነው ያለው። የክልሉ ዲዋይልም የአገር መከላከያ ሰራዊቱም በቦታው ላይ ነው ያለው። ኦፕሬሽን ስራ ጠላት ላይ እርምጃ እየወሰደ ነው ያለው። ስለዚህ ያ ኦፕሬሽን ሲጠናቀቅ ውጤቱን የምናውቅና ትክክለኛ መረጃውን ለሚዲያ አካላትን የምናሳውቅ ይሆናል። ቪኦኤ በሴዳል ወረዳ ተፈጽሟል የተባለውን ጥቃትና የደረሰውን ውድመት ማን እንደመራው ታጣቂ ቡድን የተባለውን ማንነትና የቡድኑ አላማ ምን እንደሆነ ይታወቃል የሚል ጥያቄ ለክልሉ ጸጥታና ሰላም ግንባታ ቢሮ ኃላፊ አንስቶላቸው ነበረ። በአሁኑ ሰዓት የጠረ ሰላም ኃይሉ እንቅስቃሴ ጉዴን በሚባለው የሚመራ ነው። የጉምዝ ህዝቦች መታ አውታለ በሚል ህሳቤ የተደራጀ በተለይ ታላቅ ህዳሴ ግድብ በዚች ሀገር መገንባት፣ በዚህ ህዝብ መገንባት እንቅልፍ አይነሳቸው የውጭ ጠላት ኃይሎች ባንዳዎችን በመጠቀም ሀገሪቷን የጠርሙስ ቀጠና ለማድረግ በሚሰሩ ስራ ውስጥ አብሮ የሚሳተፉ የባንድነት ባህሪ ያላቸው ሽፍቶች ናቸው እነዚህ። ስለዚህ እስካሁን ባለን መረጃ የጉዴን አካላት የተሳተፉበት መሆኑን ነው። ሌሎች መረጃዎች በእኛ ተስታ መዋቅር የተገመገመ የሌላ ጠላት ኃይልም አካባቢው ላይ የተንቀሳቀሰ መሆኑን መረጃዎች የሉ። ምናልባት አካባቢው ምዕራብ ወለጋጋ አጎራባች ከመሆኑ ጋር የተያዘ በቅርቡ ርቀት ላይ የሆነ ክሽኔ እንቅስቃሴ ሊኖር ይችላል። ግን ከዛ ውጪ ሌሎች የጠላት ኃይል እጅ እና እንቅስቃሴ ካለበት እሱ ቀጣይ ማየት ያስፈልጋል። እስካሁን ባለ መረጃ ግን ሌሎች የጠላት ኃይል እንቅስቃሴ በሰዳን ላይ የለም። ጥቅምት ወር መጨረሻ ወዲህ በሀገሪቱ የተለያዩ ክፍሎች ታጣቂ ኃይሎች በሰላማዊው ህዝብ ህይወት ላይ የሚፈጽሙትን ጥቃትና በንብረት ላይ የሚያደርሱት ውድመት የሚያነጋግር ሆኗል። ገሚሱ መንግስት ህግ የማስከበሩን ተግባር በማያጠራጥሩ እርምጃዎችና በጥራት ማከናወን አለበት ሲሉ፣ ሌሎች ደግሞ ውይይት መደረግ አለበት ይላሉ። መንግስት በበኩሉ የውይይት በር ተዘግቶ እንደማያውቅ እየገለጸ የህግ የበላይነት ግን መዘንጋት የለበትም ይላል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።